የኤርትራው ልኡክ ቡድን መሪ ክቡር አምባሳደር አርያ ደስታ ናቸው። ኢትዮጵያ መሬትን ይዛብኛለች በሚል በአፍሪካ ሰላምና ጸጥታ አጀንዳ ላይ ያነሱት ወዲያው የኢትዮጵያ ልኡክ ቡድን መሪ ክቡር አምባሳደር ብርሃነ ገብረ ክርስቶስ የውጭ ጉዳይ ሚኒስትር ሚኒስቴር ዴታ መልስ ሰጥቷል። በመልሳቸውም በጣም ቀጥተኛና ማወላዳ መልስ ነበር ያሉት ምንድን ነው? ኢትዮጵያ ከኤርትራ ጋር ያላትን ልዩነት በሰላማዊ መንገድ ለመፍታት በፈለገው ሰዓት በፈለገው ቦታ ለመደራደር ዝግጁ መሆኗን ከዚህ ቀደም የኢትዮጵያ ጠቅላይ ሚኒስትር ክቡር አቶ ኃይለማርያም ደሳለኝ አስመራ ጭምር ሄደው ለመደራደር ፍላጎት እንዳላቸው የገለጹትን አንስተው ለጉባኤተኞች የኢትዮጵያን አቋም ገለጹ። ጉባኤተኛው በጭብጨባ ነበር የኢትዮጵያን አቋም የሰማውና ያደነቀው። በዚሁ መንፈስ ነበር ውሳኔም የተላለፈው፤ ሁለቱ ሀገሮች ልዩነታቸውን በሰላም ይፍቱ በሚል ማለት ነው። አምባሳደር አርአያ፣ ኢትዮጵያ ጦር ከኤርትራ ግዛት እንዲወጣና እንዲሁም ድንበሩ እንዲካለል የአፍሪካ ህብረት ጫና እንዲያደርግ ነው ጥያቄ እያቀረቡ ያሉትና ለመሆኑ የአፍሪካ ህብረት ሊቀመንበር ይህንን አርእስ ይህንን አጀንዳ በኤርትራ የቀረበው ማለት ነው ለውይይት ሲያቀርቡ የተናገሩት ነገር ወይም ደግሞ መጨረሻው ምን እንደሆነ ይሄ ውይይት መጨረሻው ምን እንደሆነ ሊገልጽሉን ይችላሉ? ወል በመጀመሪያ ነገር ክቡር አምባሳደር ብርሃነ ገብረ ክርስቶስ የኢትዮጵያን አቋም በገለጹበት ሰዓት ጉባኤተኛው ስሜቱን ወዲያው ነበር የገለጸው በጭብጨባ። ምክንያቱም የኢትዮጵያ አቋም ግልጽና ግልጽ የማወላዳ ሁልጊዜም ሲራመድ የነበረ ነው። በየትኛውም ቦታ በየትኛውም ሰዓት በኢትዮጵያና በኤርትራ መካከል ያለው ልዩነት ለመፍታት ኢትዮጵያ ዝግጁ ናት የሚለውን ነው። ይሄ ደግሞ ዓለም አቀፍ ልዩነቶች የሚፈቱበት ዘይቤ ነው። በመጨረሻም በአፍሪካ ህብረት ጉባኤ ውሳኔም ላይ የተንጸባረቀው ይሄ ነው ኤርትራና ኢትዮጵያ ልዩነታቸውን በሰላም ይፍቱ የሚል ነው የወቅቱ ሊቀመንበር የዚምባብዌ ፕሬዚደንት ሮበርት ሙጋቤም በዚሁ ነበር ውይይቱን የዘጉት ሁለቱም ሀገሮች በጽሁፉ የሚሆን በሌላ መልኩ የሰጡት መመሪያ የሚሆን ተጨማሪ መረጃ አለ ኖ፣ ኖ የተለመደ ውሳኔ ነው። እንደ ሌላዎቹ የግጭት ቀጠናዎች ሁልጊዜም በደቡባ በሴንትራል አፍሪካ፣ በደቡብ ሱዳን፣ በሶማሊያ ሌሎችም አካባቢ ያሉትን ግጭቶች አፍሪካ ሕብረት ሁልጊዜ አንስቶ ይወያያል። በማንኛውም አጀንዳ ላይ በሰላም ይስቱ የሚለው ነው። የኤርትራንም በዚሁ ነው የቋጨው ሬዞሉሽንም ውስጥ የተቀመጠው በድርጅቱ ጉባኤ ውሳኔ ማለት ነው። ይሄው ነው። እንግዳችን ሆነው ቀርበው ነበረ አምባሳደር አርዐያ እና እሳቸው እንደሚሉ የኢትዮጵያ ሰራዊት ከኤርትራ ግዛት ለኤርትራ ከተሰጠው ግዛት ከወጣና ድንበሩ ከተካለለ ልክ ከሰዓት ደግሞ የኤርትራ መንግስት ከኢትዮጵያ ጋር ለድርድር ወይም ውይይት መቀመጥ እንችላለን። መጀመሪያ ግን መውጣት አለባቸው፣ ድንበሩን መካለል አለበት ይላሉ። የኢትዮጵያ መልስ ምን ሊሆን ይችላል? ይሄ አዲስ አቋም አይደለም፣ የቆየ አቋም ነው። በኢትዮጵያ በኩል የድንበር ኮሚሽኑ ቀደም ሲል ሄግ የሰጠውን ፍርድ ተቀብለን ነበር ድንበሩን ለማካለል በዓለም አቀፍ በተለመደው ዘይቤ መሰረት ቁጭ ብለን እንነጋገርና እንከልለው ብለን አቋማችንን ከገለጽን ዓመታት አልፏል። ይህንን የኤርትራ መንግስት አልተቀበለውም። ይህን ባልተቀበለበት የድንበር ማካለኑን የእኛን ስምምነት ባላከበረበት ስለ ጦር መውጣት የሚወራ የለም። የትኛው አካባቢ ነው የኢትዮጵያ ጦር የሚወጣው? መቼ የተከለለና ድንበሩ ይሄ ነው? እንግዲህ መነሳት ያለበት ይህንን ነው። እኛ እያረምን ያለ ነው። አሁንም በእኛ በኩል ያለው ጥሪ ቁጭ ብለን በሰለጠነ መንገድ ተነጋግረን ልዩነታችንን እንፍታ። የድንበር ማካለል ብቻም ሳይሆን ከዛም በላይ ሁለቱ ሕዝቦች ታሪካዊ ግንኙነት አላቸው። ሕዝብ ለሕዝብ ግንኙነት አላቸው። ብዙ አብረው የሚጠቀሙት ነገር ይኖራል እና ይሄንን ሁለቱም ሕዝቦች ፍላጎት በሚያንጸባርቅና በሚጠብቅ መልኩ ቁጭ ብለን እንደራደር፣ ከድንበርም በላይ ባሉት በሌሎች የጋራ ሕዝቦቻችን ጉዳይ እንዋያይ የሚል አቋም ነው በኢትዮጵያ በኩል ያለው። አምባሳደር ሲናገሩ ኢትዮጵያ አዲስ አቋም ይዛ ብቅ ብላለች እስካሁን ታራምደው ከነበረ ጠቅላይ ሚኒስትር መለስ በሕይወት እያሉ ያራምዱት የነበረውን ፖሊሲ አሁን የኢትዮጵያ መንግስት ይህንን ጉዳይ በተመለከተ አዲስ አቀራረብ፣ ለእኛም እንግዳ የሆነ አቀራረብ መከተል ጀምሯል። ይህንን ጉዳይን ለመፍታት በተመለከተ ብለውን ነበረና የኢትዮጵያ መንግስት አዲስ የጀመረው ወይም የሚከተለው ፖሊሲ አለ። የድንበርን ጉዳይ አፈታት በተመለከተ ምንም አዲስ ነገር የለም። ኮንሲስተንት ነው፣ ሄግ ፍርድ ከተሰጠ ጀምሮ የሄግ ፍርድ ቤቱን ከመቀበል ጀምሮ፣ ይህንን ደግሞ ቁጭ ብለን እንደራደር የሚለው አቋም የቆየ አቋም ነው። አምባሳደሩ የትኛውን አቋም አዲስ እንደሚሉ ሊገባን አይችልም። አዲስ አቋም አይደለም፣ ይሄ የቆየ አቋም ኮንሲስተንትሊ፣ ኮንሲስተንትሊ ኢትዮጵያ መንግስት ያራምደው የነበረ አቋም ነው፣ በተከታታይ ይሄ ነው። ምንም አዲስ አቋም እንደሌለ ነው። መራያግጥልን በመጨረሻ አምባሳደር ዲናት ቃለ ምልስ የሰጡና አቶ አራያ አምባሳደር አራያ የሁለቱም ሀገሮች ህዝቦች እየተጎዱ ስለሆነ መፍትሄም ቶሎ ማበጀትና ወደ እድገት ጎዳና መግባት ያስፈልጋል ብለው ነበርና ይህ ጉዳይ እስከ መቼ ነው የሚጓተተው እና የሁለቱም ሀገሮች ህዝቦች የሚቸገሩት ለሚለው ጥያቄ የመንግስቱ አቋም ምን ሊሆን ይችላል? አምባሳደሩ የሁለቱ ሀገሮች ህዝቦች በልዩነት አይጠቀሙም፣ ይጎዳሉ ያሉትን ሀሳብ ሙሉ በሙሉ እጋራለሁ እንጋራለን እኛ። ይሄ በነገራችን ላይ እሳቸው አሁን ከማለታቸው በፊት በእኛ በኩል በስፋት ስንለው የነበረው ነው። ልዩነት አይጠቅመንም። የጋራ ጠላት ያለን ድህነት ነው ሁለት ህዝቦቻችን፣ ኋላ ቀርነት ነው ጠላታችን። አብረን ተስማምተን ተባብረን፣ በኋላ ቀርነት ላይ፣ በችግር ላይ፣ በድህነት ላይ እንዝመት ነው እየተባለ የነበረው እና ይሄ እሳቸው ያሉት ምንም እንከን አይወጣው። ታዲያ መንግስታቸው ይህን እንዲተገብር ለዚህ በጽኑ እንድቆም ነው እንግዲህ። የሚቀረው ቀሪ ተግባር ግን አምባሳደር፣ የኢትዮጵያ መንግስት እንነጋገር ይላል። የኤርትራ መንግስት ደግሞ መነጋገር አያስፈልግም ማካለል ነው መቅደም ያለበት ይላል። እነዚህ ሁለት መንግስታትን የሚያስማማ የሚያስታርቅ በዚች ምድር አንድ ኃይል አልተገኘም እና መጨረሻው ምንድን ነው የሚሆነው? ዋላ መገመት ወደፊት ስፔኩሌት ማድረግ መተንባ ይከብዳል። ነገር ግን ዞሮ ዞሮ የህዝብ ኢንትረስት ፕሪቬይል ያደርጋል የሚል እምነት ነው በእኛ በኩል ያለ ነው። የህዝብ ኢንትረስት ህዝብ የህዝብ ጠላት የለውም ህዝብ ዝምድና አለው የተፈጥሮ ዝምድናም አለው የጥቅም የጋራ ጥቅምም አለው ይሄ በመሀል የተቀመጠው ብሎክ አሁን በዚህ በአመራር በኩል የሚባለው ነገር አንድ ቀን የሚወገድበት እድሉ ሊፈጠር ይችላል የሚል ተስፋ ነው ያለን እስከዛም ድረስ ያው የኤርትራ መሪዎች ልቦና ቢገዙ ነው የሚሻለው ምክንያቱም እንነጋገር ሀገር የምለውን ነገር እኮ እኛ ሁልጊዜ በአዲስ አበባ ክል ለሚመጡት የተለያዩ ሀገር መሪዎች እነግራለን እነሱ መጀመሪያ እሺ ብሎ ምልክት አሳይተው ከዛ ጠፉባቸዋል በነገራችን ላይ በርካታ መንግስታት ናቸው አነጋግሯቸው ብለው እሺ ብለን በዛ በኩል ቃሉ ያልተከበረው። ስለዚህ ይሄ አንድ ቀን ፈጸማል ብለን ነው ተስፋ የምናደርገው። የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ዲና ሙፍቲ ከአዲስ አበባ። እጅግ አመሰግናለሁ።